እያነጋገሩ ባሉ ወቅታዊ የኢትዮጵያ ጉዳዮች ዙሪያ የተጀመረ ተከታታይ ክርክር ነው። የዕለተ አርብ ሰጥ አገባ ተከራካሪዎች ሰሞኑን በተለያዩ የሀገሪቱ ክፍሎች የታዩ ተቃውሞዎችና የተከተሉ አደጋዎችን ጨምሮ በተደጋጋሚ የሚነሱትን የህዝብ ጥያቄዎችና የመንግስትን ምላሽ እንደያመለካከታቸው ይመረምራሉ። ተከራካሪዎቹ አዘጋጅና አቅራቢው አሉላ ከበደ ነው። የተከታታዩ ክርክር ተሳታፊዎች ራሳቸውን የሚያስተዋውቁበትም የምንሰማበት ነው። የሚንደረደረው ግዛው ለገሰ እባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማውራው። ሜሪላንድ ነው የምኖረው። እኔ ይባላለሁ። አዲስ አበባ ነው የምኖረው። ባቶ፣ የልማታዊ መንግስት አስተሳሰብ ደጋፊ ነው። መልካም የሰጥ አገባ ተከታታይ የክርክር ፕሮግራም ተሳታፊዎች፣ በድጋሚ ተመልሳችሁ ስለመጣችሁ ለጊዜያቸው አመሰግናለሁ። እናመሰግናለን። እናመሰግናለን። በወቅታዊ የኢትዮጵያ ጉዳዮች ላይ የሚያተኩረው ሰጥ አገባ፣ ይልቁንም ደግሞ በቀን ተቀን ሁኔታዎች የኢትዮጵያን የፖለቲካ ትኩሳት በአካባቢው የሚታዩ ሁኔታዎችን ለማካተት ዛሬ ፕሮግራሙ በሚቀርብበት እለት ከጥቂት ሰዓታት አስቀድሞ ነው እያነጋገርኳቸው ያለሁት። ሰላማዊ የተቃውሞ ሰልፎች፣ ህዝባዊ እንቅስቃሴ ጥያቄዎችና የክልልና የፌዴራል መንግስታትን ምላሽ ዳሰስ ስለማድረግ እንሞክራለን። መሰንበቻውን በተለያዩ አካባቢዎች የታዩ ሁኔታዎችን ከማንሳቴ በፊት ባለፈው ክርክራችሁ ከታየው ስለ አገራችሁ ይሁነኝ ብላችሁ ስለምትከራከሩባቸው ሀሳቦች ዛሬ ምን ይታያችኋል? ባጭሩ የኢትዮጵያን የፖለቲካ ትኩሳት እንዴት ትለኩታላችሁ? አቶ ኤልያስ እርስዎን ላስቀድም። ሁለት ኃይሎች ያለው የፖለቲካ ውድድር እንግዲህ በጠባቡ ኃይልና በአብዮታዊ ዲሞክራት የሚባለው ወይም ደግሞ ልማታዊ ዲሞክራት አስተሳሰብ ያለው ኃይል ላይ ያለው ትግል ያው ደረጃው ከፍ ያለና ከዚያ ውጭ ደግሞ ጠባቡ ኃይል ተጠራርቶ የመጨረሻውን ሙከራ እያደረገ ንደሮ ና ማንን ነው ጠባቡ ኃይል የሚሉት አቶ ኤልያስ፣ እስኪ ፈታ ያድርጉት የትኛው ነው ጠባቡ ኃይል ማለት ነው? ያው ጠባሩ ሀይል ማለት አሁን ያው በአለፈውም ካስታወስ የፌዴራል ስርዓታችን ወይም ደግሞ ህገ መንግስቱ እንደሚል አንድ የኢኮኖሚ የኢኮኖሚና የፖለቲካ ማህበረሰብ ለመፍጠር የተማማለ ህዝብ አለ። የኢትዮጵያ ወይም ደግሞ ኢትዮጵያ ሀገራችን የተለያዩ ብሔር ብሔረሰቦች አሉ። እነዚህ አንድ የፖለቲካ ማህበረሰብ፣ አንድ የኢኮኖሚ ማህበረሰብ በመፍጠር የተሻለ የኢኮኖሚ ተወዳዳሪነት የማፍጠ አንድ የኢኮኖሚና የፖለቲካ ተወዳዳሪ በምስራቅ አፍሪካ በተለይ ትልቅ ሀገር የመሆን ራዕይ ፈንቆ የሚሄዱ ብሔር ብሔረሰቦች አሉ። ይሄ ደግሞ በሀገር ወይ ማለት ነው ህገ መንግስቱን በመጠቀም ነጻ መንግስታት የማቋቋም ጠንካራ የሆነ ፌዴራል ስቴት በጊዜ በማቋቋም ወደ ጠንካራ ወደ ነጻ ሀገር የመሄድ አካሄድ ያላቸዋሉ። ከህገ መንግስት አግባብ ውጭ ማለት ነው ህገ መንግስቱ ላይ የተቀመጠነ ሉ ከዛ ውጭ በሆነ ግን ጉልበት በመጠቀም ወይም ደግሞ በዚህ ግርግሮች፣ ሰልፎች ዕለታዊ ብሶቶችን ለመጠቀም የሚደረጉ ጥረቶች እነዛ በጠባቡ ኃይል የሚፈረጁ ናቸው። በጣም አጫጭር ብዬ ነበር ወደ አቶ ግዛው እንዲሄድ አላደረጉኝም። በጣም በአጭሩ የሚመለስ አሁንም ተከታይ ጥያቄ ላንሳ። ይሄ ማለት አሁን በሚታዩት የተቃውሞ እንቅስቃሴ ውስጥ የሚሳተፉ ወገኖች ናቸው? ተለይተው የሚታወቁ ገሌ የሚባሉ የተቃዋሚ ቡድኖች ናቸው? እነማን ናቸው አሁን በገለጹት መስፈርት ውስጥ ያካተቷቸው በነገራችን ላይ ጠባብነት ግለሰባው ግለሰባዊ አመለካከት የሆነና የእነዚህ አይነት ተመሳሳይ አስተሳሰብ ያላቸው ሰዎች አንድ ላይ ሲሰባሰቡ ቡድን ይሆናል። ያ ቡድን በፓርቲ መልክ ሊገለጽ ይችላል ወይም ደግሞ ዝም ብሎ ኢንፎርማል ግሩፕ ሆኖ ሊገለጽ ይችላል። የሀሳቡ ሊሆን ይችላል በሀሳብ ደረጃ አሁን በገለጹት፣ ግን በተጨባጭ እነማን ናቸው? እገሌ የሚሉት ወገን ቡድን አለ። አሁን በፈረጁት መግለጫ ውስጥ የሚካተቱ አሁን ለምሳሌ ቅድም ያልኳለን አንድ የፖለቲካ ና የኢኮኖሚ ማህበረሰብ ፈጥራለሁ ብሎ የተማማለ ይሄ ወረዳ የኔ ነው ያኛው ወረዳ ያንተ ነው የሚል ል አዲስ ስቴት እንደሚያቋቁም የሚሄድ አካሄድ ከሆነ ማለት ወረበር ስ የት ጋር ነው የሚለው የት መሆን ይችላል። ህዝቦች አንድ ይዘው በምስራቅ አፍሪካ ትልቅ ኢትዮጵያ የምትባል ሀገር እንፈጥራለን ብሎ ካለፈው ሀያ ስድስት አመት ጀምሮ ያው የዲሞክራሲ ስርዓት ግንባታ ውስጥ የገባ አንድ ሀገር ፈጥራለሁ ብሎ እየወደቀ እየተነሳ ያለህን በመሀል ልክ እንደ ሁለት ሴቶች ይሄ ወረዳ የኔ ነው ይሄኛው ያኛው ለምለም መሬት ለተወሰነ አልተወሰነ የሚለው ይህን ከበረው የሚደልቀው ጠባቡ ሀይል ይህ ካለው ግልጽ ነው። አንተ እዚህ ነው እዚህ ነው የሚለት ሰ በማንኛውም ቀውሶቹ መካከል ላይ ያለው ያው ያኛው ሀይል አይሆንም። አንድ ኢኮኖሚክና የፖለቲካ ማህበረሰብ ፈጥራለሁ እስካልፍ ድረስ እዛ ውስጥ ገብቶ ይሄ ሁሉም አገር ነው ኢትዮጵያ የትኛውም ኮርነር አገር ነው ይሄ ወረዳ እዛ ሄደ እዚህ ሄደ እኔ ለምሳሌ አይደል ትግሬ ከሆንኩኝ አማራም የኔ ነው ኦሮሞም የኔ ነው ቤንሻንጉልም የኔ ነው ወረዳ አንተ ነው ይሄኛው እዚህ ነው እዛ ነው ሲባል ግን ያንን የሚያቀነቅን ያንን ሰዎችን በማነሳሳት ለበለጠ ግርግር የሚገባ በተለይ ህገ መንግስት ያለ ነው ነው ህገ መንግስታዊ ከሆነ ምንም ማለት ችግር የለም። መብትና በህገ መንግስት ይሳሰ ይሄ ወረዳ የእኔ ነው ይሄ ያንተ ነው ብለ ቁጭ ብለ መደራደራል። መልካም እዚህ ነው እዛ ነው የሚባላለን ለዚ ይነት ሰዎች ሲሰበሰቡ ቡድን ይፈጥራሉ። ነው በድግግሞሽ ሰዓት እንዳናጠፋ የፈነጠቋቸውን ኋላ ላይ ፈታፈታ አድርገን እናነሳለን። ሊያከራክሩ ሊያነጋግሩ የሚችሉ ነጥቦች ተነስተዋል። አቶ ገዛው እርሶን፣ ባጭሩ የዛሬው የኢትዮጵያ ፖለቲካ ትኩሳት በርሶ ግምገማ፣ በርሶ እይታ እንዴት ይለካል? በመጀመሪያ ለእድሉ አመሰግናለሁ። አቶ ኤልያስንም እንኳን እንደገና ወደ ክርክሩ መጡ፣ አመሰግናለሁ። እኔ የኢትዮጵያን ሁኔታ በሁለት ቃሎች መግለጽ ይችላለሁ፣ ስሜቴን ማለት ነው። አንደኛ ተስፈኛ ነኝ። ተስፈኛ ነኝ ስል የኢትዮጵያ ሕዝብ ከቀን ወደ ቀን ለነጻነቱ የሚያደርገውን ትግል የአፋፋመ እርስ በራሱ ከህዝባዊ ወያኔ አርነት ትግራይ ከፋፋይ ፖለቲካ የዘር ፖለቲካ ወጥቶ የኢትዮጵያዊነትን የኢትዮጵያን አንድነት ወደሚያቀነቅንበት እየተሸጋገረ ያለበት ሁኔታ ስለሆነ በጣም ተስፈኛ ነኝ። ሁለተኛ አማርኛውን ወርድ እርዳኝ፣ ኮንሰርን ነኝ ወይም በስጋት ስጋት አለት ስጋት አለኝ። ይኸውም ስጋቱ ሀያ ስድስት አመት ምናልባት ሀያ ስድስት ብቻ ሳይሆን ከሀያ ስድስት አመቱ በፊት አስራ ሰባት አመት በደደቢት ጥላቻን፣ መከፋፈልን፣ ጠባብነትን በማኒፈስቶ አስፍሮ ስልጣን ላይ ሀያ ስድስት አመት የቆየው የጥላቻ ፖለቲካ፣ የዘር ፖለቲካ በተለይም ጠላት ነው ተብሎ በተፈረጀው ህዝብ ብቻ ሳይሆን በቅርቡ በሶማሌና በኦሮሞ ኢትዮጵያውያን መካከል፣ በሶማሌና በአፋር መካከል፣ በአፋርና በአማራ፣ በአፋርና በኦሮሚያ፣ በደቡብና በኦሮሞ ያመካከል ያለው የህዝብ ግጭት የፖለቲካ ስርአቱ ህገ መንግስቱ ጭምር የወለደው ስለሆነ ይሄ የጥላቻ ፖለቲካ ለነጻነት ለአንድነት የምናደርገውን ትግል ቀድሞ ሂዶ እርስ በርስ እንዳያፋጀን ትልቅ ስጋት አለኝ። መልካም እይታችሁን። ግራና ቀኝ ተመልክተናል። አቶ ግዛው ተስፋና ስጋትን አንድ ላይ ያጣመረ ሁኔታ እንደሚታዩት፣ አቶ ኤልያስ የሁለት ወገኑ ትግል እያየለ መጥተዋል የሚል አንድምታ ያለው ሀሳብ ነው ያቀረቡት። እስኪ የቅርብ ቀናቱን ክስተቶች እንመልከትና በእርግጥ ኢትዮጵያ ወዴት እያመራች ነው? ምን አይነት ሁነኛ ምላሽስ ያስፈልጋል? በሁሉም ወገኖች ሊወሰዱ የሚችሉ እርምጃዎች ምንድን ናቸው? የሚሉትን እንመልከት። በትናንትናው ዕለት ተወዳ በተባለ ስፍራ አራት ሰዎች ሲገደሉ አስራ ስምንት መቁሰላቸው ተዘግቧል። የኦሮሚያ ክልል ቃል አቀባይ የተናገሩትን አጣቅሼ በማነሳው ከትላንት በስቲያ ረቡዕ ሻሸመኔ ከተማ ውስጥ ሶስት ሰዎች መገደላቸው፣ በምስራቅ ሀረርጌ ኦኬ የተባለ ስፍራ ሶስት ሰዎች መገደላቸው፣ በተለያዩ አካባቢ የሚደረጉ እንቅስቃሴዎች በሰዎች ህይወት መጥፋት እየተደመደሙ ነው። ምን ማለት ነው? ወዴት እያመራን ነው? ቅድም በአቶ ግዛውም ጭምር የተገለጸው ስጋት አያሳስባችሁም ወይ? አቶ ኤልያስ። እሺ፣ ስጋት እኔ ሊያሳስበኝ የሚችለው ምንድን ነው? ጠባቡ ኃይል ይሄ ጉልበትን የሚጠቀመው ኃይል አሸናፊ የሆነው ውጤታማ መሆን ሲጀምር ነው። ኢትዮጵያ ውስጥ ስጋትኛ የመገጠልም የመበታተንም እና የሞት ቁጥሮች የሚጨምሩበት አካሄድም የሆነው ያ ነው። ከዛ ውጭ ግን አሁንም ቢሆን ያለው ጠንካራ ያለው የኢትዮጵያ መንግስት አንድ ኢኮኖሚና የፖለቲካ ማህበረሰብ የመስቀር አላማውን ሰንቆ በሚሄዱበት ጊዜ ፌዴራሎች የፌዴራል ስርአቱ የራሱ የሆነ ችግሮችን ይፈጥራቸው ነዋል። እነዚህ የፌዴራል ችግሮች እስከ ተፈቱ ድረስ ይሄ አሁን የምንሰማቸው ግርግሮች፣ አሁን የምንሰማቸው ሞቶች፣ እነዚህ ዜሮ የሚሆኑበት ወቅት ይመጣል። መቼ ነው አቶ ኤልያስ እነኚህ ግድያዎች የሚቆሙበት ብለዋል። በነገራችን ላይ ዘገባዎች እንዳመላከቱት እነኚህ ህልፈቶች የተፈጸሙት በሰላማዊ መንገድ በሚንቀሳቀሱ ሰዎች የፌዴራል ሀይሎች ናቸው ጥይቶቹን የተኮሱት ነው የሚለው ዘገባው። መቼ ነው የሚቆሙት? አንድ ቀን ዜሮ ይሆናል ብለዋል። አንድ ሰው አንድ ግለሰብ መሰለፍ ይችላል። ሰላማዊ እስከሆነ ድረስ ማንኛውም ጥያቄዎች ለመስጠት ሕገ መንግሥታዊ መብት አለ። ፖሊስ አመጾችን፣ የተለያዩ እንቅስቃሴዎችን ህጋዊ የሆኑ መንገዶችን እንዲከተሉ የማድረግ ግዴታ አለበት። ያንን ግዴታ አልፎ በራሱ ወንጀል ቢፈጽም የሚጠየቅበት ስርዓት አለ። አሁን የሰዎቹ ቁጥር እዚህ ሶስት እዚህ ሰባት ስላሉ ሳይሆን እነዚህ ሰዎች ይጠየቃሉ የሰሩት ራስን የማዳን ራስን የመከላከል ለምሳሌ አዋጆች አሉ ኢትዮጵያ ውስጥ አዋጆቹ የሚፈቅዱላቸው አይነት ከሆነ ሰውየው ያው የፖሊስ አካል ወይም ደግሞ የደህንነቱ አካል ሊጠይቅበት የሚችልበት አግባብ አለ። እኔ እስከሚገባኝ ድረስ ሞቶች የሚቆሙበት ጊዜዎች አሉ። ያ ደግሞ ጠባቡ ኃይል ፍሩ እስከተነቀለ ድረስ ያ ዘመን ይመጣል ያስባል። አቶ ግዛው አቶ ኤልያስ የሚሉት ነገር በጣም የሚገርም ነው። ምናልባት ባለፈው ሀያ ስድስት አመት ተወልደው ያደጉ ኢትዮጵያውያን ያታልል ይሆናል ወይም አልሰሙት ይሆናል እንጂ ሕዝባዊ ወያኔ አርነት ትግራይ የዛሬ ሰላሳ አመት ሰላሳ አምስት አመት ትግራይ ውስጥ የትጥቅ ትግሉን ሲጀምር የደርግ ባለስልጣን የነበሩት ሰዎች አሁን አቶ ኤልያስ ጠባብ ብለው እንደ ገለጹት እነዚህ ተገንጣዮች ሽፍቶች እየተባሉ ነበረ የሚገለጹት እና በስልጣን ላይ የዛሬ ሰላሳ ዓመት የነበሩት ሰዎች ልክ ህዋህትን ይገልጹ እንደነበረ ዛሬ ደግሞ የህዋህት ሰዎች ኢትዮጵያ ውስጥ ለነጻነት የሚታገሉትን ሲጠቅሱ በጣም ነው የሚገርመኝ። አሉላንና እንግዶቹን አቶ ግዛው ለገሰንና አቶ ኤልያስ ግደይን እናመሰግናለን። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።